ጅማ ከተማ ላይ ሲካሄድ የነበረው የኦሮሚያ ገዢ ፓርቲ የሆነው የኦሮሞ ዲሞክራሲያዊ ፓርቲ ዘጠነኛ ጉባኤ ዶክተር አብይ አህመድን ሊቀመንበር አቶ ለማ መገርሳን ምክትል ሊቀመንበር አድርጎ መርጠዋል። ጉባኤው በተጨማሪም ሃምሳ አምስት የፓርቲውን ማዕከላዊ ኮሚቴ አባላት ሰይመዋል። ለፓርቲው ማዕከላዊ ኮሚቴ አባልነት ከተመረጡት አብዛኞቹ ወጣቶች ሲሆኑ የፓርቲው ሊቀመንበር ዶክተር አብይ አህመድ ባደረጉት ንግግር ወጣቶች በችግር ጊዜ ድንጋይ መወርወር ብቻ ሳይሆን ኃላፊነት ሰጥተናቸው ሀገር ማስተዳደር እንደሚችሉ ማስመስከር አለብን ብለዋል። ኦዴፓ ጉባኤውን ዛሬ አጠናቋል። ሙክታር ጀማል ከጅማ ዘርዝራለሁ። የኦሮሞ ዲሞክራሲያዊ ፓርቲ ኦዲፓ በጅማ እያካሄደ በነበረው ዘጠነኛ ድርጅታዊ ጉባኤው ድርጅቱን እስከ ቀጣይ ጠቅላላ ጉባኤ ይመሩልኛል ያላቸውን ሀምሳ አምስት የድርጅቱን አመራሮች በማዕከላዊ ኮሚቴ አባላትን በማጽደቅ ፍጻሜውን አበጅቷል። ፓርቲው ቀደምት ከነበረው ሰማንያ አንድ የማዕከላዊ ኮሚቴ አባላት ቁጥር በዚህኛው ጉባኤው ወደ ሀምሳ አምስት ዝቅ ያደረገ ሲሆን ከቀድሞ የማዕከላዊ ኮሚቴ አመራሮች አስራ ዘጠኙን ለእጩነት በማቅረብ ለአስራ ስድስቱ ብቻ ነው ሹመቱን ያሳወቀው። ከዚህ በተረፈ ቀሪው በወጣት ምሁራን መሟላቱንም ነው ያሳወቀው። በዚህ ምርጫ ሀምሳ አምስት የማዕከላዊ ኮሚቴ አባላት አርባ አምስት ለኢህአዲግ ማዕከላዊ ኮሚቴ አባላትነት የሚሳተፉና ከነዚህ ደግሞ ዘጠኝ የኦዲፒ ስራ አስፈጻሚዎችን ለይቷል። በማዕከላዊ ኮሚቴ እንዲካተቱ የተደረጉ የፓርቲው አመራሮች ወቅቱ የሚፈልገውን ለውጥ መሸከም የሚችሉ በእውቀት የዳበሩና የታመነባቸው መሆኑም ነው የተገለጸው። ፓርቲው ዶክተር አብይ አህመድ አሊን ሊቀመንበርና አቶ ለማ መገርሳን ምክትል ሊቀመንበር አድርጎ ሾሟል። ዶክተር አብይ በሥነ ሥርዓቱ ላይ ባደረጉት ንግግር እንዳሉት ኦዲፒ ያዋቀራቸው የድርጅቱ ማዕከላዊ ኮሚቴ አባላት ከክልል የዘለለ አስተሳሰብ ያላቸው ሀገርና የአፍሪካ ቀንድን የሚገነቡ ናቸው ብለዋቸዋል። የተከበራችሁ የኢትዮጵያ ሕዝቦች ድርጅታችን የኦሮሞ ዲሞክራቲክ ፓርቲ ስሙን፣ ማውን፣ ህገ ደንቡን፣ አመራሩን፣ አመለካከቱን፣ አደረጃጀቱን የሃያ አንደኛው ክፍለ ዘመን የሚጠይቀውን አመራር ለመስጠት በሚያስችል መልኩ ላለፉት አራት ቀናት በውቢቷ ከተማ ጅማ ያደረገው ዘጠነኛ ጉባኤ በድል ተጠናቋል። በፓርቲው ማዕከላዊ ኮሚቴ ከተመረጡት ሰዎች ውስጥ ወይዘሮ አለም ፀሐይ ሽፈራ የብሾፍቶ ከተማ ከንቲባ ናቸው። ወይዘሮ አለም ፀሐይ በተለይ ከወጣትነታቸውና ከሴት ተዋጽኦነት አንጻር ብዙ መስራት የሚጠበቅባቸው ነገሮች እንዳሉ ተናግረዋል። ይሄ ትልቅ ኃላፊነት ነው። ይሄን ትልቅ ኃላፊነት በተቀናጀ፣ በተደራጀ መልኩ የተጀመረውን አመርቂ ውጤቶችን ይዘን የበለጠ የህዝብን ተጠቃሚነት እንደ ድርጅታችን ማድረግ የሚገባኝን ነገር የበኩሌን አስተዋጽኦ ለመወጣት ዝግጅነቴን በአጋጣሚ ለመግለጽ ሞክራለሁ። ዶክተር ሚልኬሳ ሚደጋ ከአመት በፊት ኦህዴድን በሰላ ጽሁፉ በመተቸት ችግር አለ ብሎ የሚያምንበትን ሲገልጽ ቆይቷል። ነገር ግን በለውጥ ሂደት ውስጥ በተለወጠው ፓርቲ የማዕከላዊ ኮሚቴ አባል ሆነው ተመርጠዋል። በጉባኤው የተመረጥ ነው። በዲሞክራሲያዊ ወዶን ነው የመረጡት። አብዛኞቻችን ከወጣቱ ከምሁራኑ ነው። ስለዚህ አሁን ከወጣቱ ጋር የምንሰራ ብዙ በርካታ ነገር አለ ማለት ነው። እቺን ሀገር የጀመርነውን ለውጥ ማሳከት ነው ያለብን፣ ወጣቱን ተግባብተን ተረዳተን ከኢሞሽን ወጥተን በራሽናል ሆነ መንገድ ሁሉንም ነገር በስሌት ነው መስራት ያለብን። የቀድሞ ኦህዴድ ዘጠነኛ ድርጅታዊ ጉባኤውን በጅማ ለማካሄድ ሲሰናዳ ስሙንና አርማውን ብቻ ቀይሮ ይመጣል ብለው የጠበቁ ብዙ ነበረ ይላሉ የፓርቲው ሊቀመንበር ዶክተር አብይ አህመድ። ነገር ግን ፓርቲያችን በተለይ ወጣቶቹ የከፈሉትን መስዋዕትነት የሚረሳ አይደለም። ወጣቶች በችግር ጊዜ ተቃውሞን ማቅረብና ድንጋይ መወርወር ብቻ ሳይሆን ሀገር መምራትም እንዲችሉ የምናስመሰክርበት ትልቅ ስራ ነው እየተሰራ ያለው ብለዋል። ከዚሁ አንጻር በተለያዩ የሀገራችን የፖለቲካ ድርጅቶች መካከል እየታየ ያለው ለትውልድ ኃላፊነትን ያለማስረከቡ ከኛ ልምድ ሊቀሰም ይገባል ይላሉ ዶክተር አብይ አህመድ። ድርጅቱ የተማሩ ለመምራት የተዘጋጁ ብቃት ያላቸው ወጣቶች ወደፊት በማምጣት ስያሜውን ብቻ ሳይሆን የአመራር ብቃቱን ኢትዮጵያን ወደፊት ለመውሰድ በሚያስችል ቁመና ራሱን ያዘጋጀና ያደረጀ በመሆኑ ሌሎች ለኢትዮጵያ ሕዝቦች የሚታገሉ ድርጅቶች በሙሉ ከኦዲፒ ትምህርት በመውሰድ አዲሱ ኃይል በግጭት ጊዜ ደሙን የሚያፈስ በግጭት ጊዜ ድንጋይ የሚወረውር ብቻ ሳይሆን አመራር መስጠት የሚችል መሆኑን ወጣቱን በተግባር በማመን እንደሚያረጋግጡ ተስፋ እናደርጋለን። የኦሮሞ ዲሞክራሲያዊ ፓርቲ ለማዕከላዊ ኮሚቴ ከመረጣቸው የለውጡ አካል ሆነው ወደፊት ከወጡት ወጣቶች ውስጥ ወይዘሮ ጠይባ ሐሰን፣ አቶ ሽመልስ አብዲሳ፣ አቶ አዲሱ አረጋና አቶ ታዬ ደንዳአ ተጠቃሾቹ ናቸው። አቶ ታዬ ደንዳአ በኢህአዲግ ዘመነ መንግስት ውስጥ ከአስር ዓመት በላይ ለእስራት ተዳርጎ የቆየ ወጣት ነው። ድርጅቱን መቀላቀሉም የቅርብ ጊዜ ታሪክ ቢሆንም ውጭ ሆኜ ሳስብ ሳለም የነበረው ነገር ነው የተሳካው ይላል። በዚህ ፓርቲ በኩል ለውጥ መምጣት እንደሚችል ውጭ ሆኖ ካመኑ ሰዎች አንዱ እኔ ነኝ። ራሱም ይቀይራል፣ አገሬንም ይቀይራል ብዬ ደግሞ የበኩሌን ያቅም ሲሰራ ነበረ ማለት ነው ወደዚህ ፓርቲም ለመቀላቀልም አልነበረም። ውጭ ሆኜ ይህ ፓርቲ መጠንከር አለበት፣ በዚህ በኩል የኦሮሞ ህዝብ፣ የኢትዮጵያ ህዝብ ከችግር ይፈወሳል ብያምኜ ሌሎች ሰዎችም እንዲያምኑ የበኩሌን አድርጌአለሁ። ወደ ፓርቲውም ደግሞ ተቀላቀል ሲባል መጣሁ። ሌላኛው የኦሮሞ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ አባልና ወጣቱ ተሿሚ የጤና ባለሙያው ዶክተር ደረጄ ዱጉማ ናቸው። ዶክተር ደረጄ ያለፈውን ዓመት የክልሉን ጤና ቢሮ በመምራት የቆየ ሲሆን በወጣቱ የቄሮ የለውጥ አካል ውስጥ ፈንቅለው ከመጡ አንደኛው ናቸው። እሳቸውም እዚህ ለመድረስ የነበረው ውጣ ውረድ ከፍተኛ መሆኑን ለዛሬ እንደርሳለን ብሎ ማሰብም ቀላል እንዳልነበረ ይናገራሉ ነገር ግን ምስጋና የሚገባቸው አለን የሚሉት ለዚህ ጉዳይ እውነቱን ለመናገር ቄሮዋችንም ህብረተሰባችንም በጣም ለፍቷል። ድርጅታችን ራሱን እንዲቀይር በተለይ ደግሞ ህዝብን ሰምቶ እንዲመራ ለማድረግ ብዙ ትግሎች ተደርጓል። በዛ ትግል ውስጥ እንግዲህ እኛም በተለይ ወጣቶች ተወልደናል ማለት ነው። በዚህ ውስጥም ደግሞ ኦዲፒን ማዕከላዊ ኮሚቴ ሆኜ በመረጤ በጣም ትልቅ ደስታ ተሰምቶኛል። ደስታ ብቻም ሳይሆን እንግዲህ ይህ ትልቅ አደራ ነው። ህብረተሰባችን የኦሮሞ ህዝብ ላይ የጣለው አደራ ስለሆነ ይህንን አደራ ደግሞ እንደ ሸክምም በአንድ በኩል ያለው። ስለዚህ የተሰጠኝን አደራ እንግዲህ አራት ሰዓት በመስራት በሚችለው አቅም በመንቀሳቀስ ህብረተሰባችንን ለማስደሰት ምጥር ይሆናል ማለት የኦሮሞ ዴሞክራሲያዊ ፓርቲ ዘጠነኛ ጉባኤውን ሲያጠናቅቅ ባወጣው የአቋም መግለጫ አንድ መልእክት አስተላልፏል ወደ ሹመት ያመጣናቸው አመራሮች እጃቸው የጸዳ ለህዝብ ኃላፊነት የሚሰማቸው ሌብነትንና ሙስናን የሚጠየፉ መሆን አለባቸው ይህንን አምነን ነው ወደፊት ያመጣናችሁ በሚልም አጽንኦት ሰጥቷል ለአሜሪካ ድምፅ ሙክታር ጀማል ነኝ ከጅማ No oh. you